ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት መስከረም 17 2016 ዓ ም መሰናዷችን ጀመረ። ለመላው የክርስትናና እንዲሁም ለእስልምና ሃይማኖት ተከታዮች በሙሉ እንኳን ለብርሃነ መስቀሉና ለመውሊድ በዓል አደረሳችሁ ማለት እንወዳለን። እንደዛ እያልን የምሽቱን መሰናዶዎች እናስተዋውቃችሁ። በእርዳታ አቅርቦ የቀበሌ መታወቂያ ጥያቄ ላይ ተፈናቃዮች ቅሬታ እያሰሙ ነው። ተፈናቃይ ተፈናቃይ ነው ይመዝገብ ተባለ። እንደምንም ተመዘገብን በየቢሮ ተንከራተን ተከራተን አንድ ሁለት ቀን እንደ ደሮ አስራ አምስት አስራ ያቸውም ደግሞ አሁን ደሞ ምን ተባለ ደግሞ፣ መታወቂያ የባህር ዳር ተወላጅ የሆነ ነው ተባለ። የባህር ዳር ተወላጅ ከሚሉ አማራ ቦታ የለውም አይሉ። እሺ ባህር ዳር ሳልተወለድ ነው ሌላ ቦታ ነው የተወለደ፣ ዜግነት የለን ነው የዜግነት መፍትሄ የለውም። በቃ ተፈላቃይ። የሰማችኋቸው ወይም የተመለከታችኋቸው ተፈናቃይ እናት ናቸው። በምሽቱ በዚህ ዙሪያ ዘገባ ይኖረናል። በሌላ በኩል በጋምቤላ ክልል ጎርፍ አሁንም ሰዎችን እያፈናቀለ እንደሆነ ተገለጸ፣ የሚሉትና ሌሎች መሰናዳዎችንም ይዘናል። ሰላም ጤና ስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የዕለቱን መሰናዶ እየመራው ኤደን ገረመው አብሬያችሁ ቆያለሁ። ኤልያስ አስማራ ደግሞ እንደተለመደው የድምፅና የምስል ምህንድስናውን ከስቱዲዮ ይከውንልናል። ጽዮን ግርማ ዋና አዘጋጃችን ናት። ከአሜሪካ ድምፅ ባልደረቦችና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን እንድታመሹ እየጋበዘን ስርጭቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪያምሃሪክ የፌስቡክ ገጽ ላይና ድረገጽ ላይ እንድትከታተሉ እንጋብዛለን። አሁን ከዓለም ዙሪያ ወደ አስተናዳ ናቸው ዜናዎች ነው የምንሻገረው። ጤና ስጥልን። በድጋሚ እንደምናመሻችሁ አድማጮች፣ ደረጀ ደስታ ነኝ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በቅድሚያ ርዕሰ ዜናዎቹን፣ ተመድ የኢትዮጵያ መርማሪ ቡድኑን የስራ ጊዜ እንዲያራዝም ሂዩማን ራይትስ ዋች ጠየቀ፣ የቡርኪና ፋሶ ወታደራዊ መንግስት ሌላ መፈንቅለ መንግስት አከሸፍኩ ስለማለቱ፣ የአሜሪካ መንግስት በመጪው እሁድ በከፊል ሊዘጋ ይችላል የሚሉትና ሌሎችንም ይዘናል። አሁን ወደ ዝርዝሩ እናልፋለን። የተባበሩት መንግስታት ድርጅት የኢትዮጵያ መርማሪው ቡድን የስራ ጊዜ እንዲያራዝም ሁማን ራይትስ ዋች ጠየቀ። የተባበሩት መንግስታት ሰብአዊ መብቶች ምክር ቤት ለኢትዮጵያ ያቋቋመው አለም አቀፍ የሰብአዊ መብት ጥሰቶች መርማሪ ኮሚሽን የስራ ጊዜ እንዲያራዝም አለም አቀፉ የሰብአዊ መብት ተሟጋች ድርጅት ሁማን ራይትስ ዋች ዛሬ ባወጣው መግለጫ ጠይቋል። ዝርዝሩን ስመኝሽ የቆየ ይዛለች። ኢትዮጵያ የሰላም ስምምነት ከተፈረመ ከአንድ አመት በኋላ ሀገሪቱ ውስጥ የጦርና በሰብእና ላይ የሚፈጸሙ ወንጀሎች ቀጥለዋል ሲል የተባበሩት መንግስታት ሰብአዊ መብቶች ምክር ቤት ለኢትዮጵያ ያቋቋመው አለም አቀፍ የሰብአዊ መብት ጥሰቶች መርማሪ ኮሚሽን ከሳምንት በፊት ያወጣውን ሪፖርት ያስታወሰው ሂማን ራይትስ ዋች ምክር ቤቱ የኮሚሽኑን የስራ ጊዜ እንዲያራዝምና ከዚህ በፊት በተፈጸሙና እየተፈጸሙ ባሉ ሰብአዊ መብት ጥሰቶች ላይ የጀመረውን አለም አቀፍ ምርመራ እንዲቀጥል ጠይቋል። የሰብአዊ መብት ተሟጋች ድርጅቱ ዛሬ ባወጣው መግለጫ በኢትዮጵያ በተፈጸሙ የመብት ሰጥ ተጎጂ የሆኑ ግለሰቦችና ቤተሰቦቻቸው ትክክለኛ ምርመራ፣ ፍትህና እርማት እንዲደረግ ተደጋጋሚ ጥሪ ማድረጋቸውን ጠቅሶ ይህንን ለማስፈጸም ግን በሀገራቸው ተቋማት ላይ እምነት እንደሌላቸው አመልክቷል። ሆኖም ረቂቅ የውሳኔ ሀሳቦችን ለሰብአዊ መብቶች ምክር ቤት ለማቅረብ አንድ ሳምንት ብቻ በቀረበት ወቅት የአውሮፓ ህብረት የመርማሪ ኮሚሽኑ የስራ ጊዜ እንዲራዘም እንደሚጠይቅ ምንም አመላካች ሁኔታ አለመኖሩን ገልጿል። በመሆኑም የሰብአዊ መብት ሰቶች መርማሪ ኮሚሽኑ እንደ አውሮፓውያን አቆጣጠር በ2021 እንዲቋቋም ጥረቶችን የመራው የአውሮፓ ህብረት የስራ ጊዜው እንዲራዘም ግፊት እንዲያደርግ ተጎጂዎችና የመብት አቀንቃኞች ያቀርባሉ ሲል አስታውቋል። ሂዩማን ራይትስ ዎች አክሎ የአውሮፓ ህብረት በኢትዮጵያ የሚፈጸሙ የመብት ጥሰቶች ላይ የሚደረገው ምርመራ እንዲቀጥል የመርማሪ ኮሚሽኑ ምክር ሀሳቦች ተግባራዊ እንዲሆኑ በማድረግና በኢትዮጵያ ዙሪያ ለሰብአዊ መብቶች ምክር ቤት ህዝባዊ ሪፖርት እንዲቀርብ የሚጠይቅ የውሳኔ ሀሳብን በማቅረብ በኢትዮጵያ ሰብአዊ መብቶችንና ተጠያቂነትን ማስፈን አለበት ብሏል። ዓለም አቀፍ የሰብአዊ መብት ጥሰቶች መርማሪ ኮሚሽኑ ባለፈው ሳምንት ይፋ ባደረገው ሪፖርት በትግራይ ክልል የተካሄደው ግጭትም ሆነ የመብት ጥሰት እንዳላበቃና ጥቃቶች በሀገር አቀፍ ደረጃ እንደሚፈጸሙ አስታውቋል። በአማራ በኦሮሚያና በሌሎች አካባቢዎችም ከፍተኛ ጥሰቶች እየተፈጸሙ መሆኑንና የኢትዮጵያ መንግስት በነሐሴ ወር የአስቸኳይ ጊዜ አዋጅ ካወጣ በኋላ በአማራ ተወላጆች ላይ የጅምላ እስር እየተፈጸመ እንደሆነም ኮሚሽኑ በሪፖርቱ አመልክቷል። በሱዳን ለአስርት ዓመታት የዘለቀው የአየር ንብረትና አካባቢ ለውጦች በማህበራዊና የፖለቲካዊ አለመረጋጋትን አባብሷል ሲሉ የአካባቢ ጥበቃ ባለሙያዎች አሳሰቡ። የአየር ለውጥ በአገሪቱ ለውራት የዘለቀውን የመሬት የውሃ አቅርቦትና ሌሎች ጠቃሚ ሀብቶችን ያማከለ ግጭት እንዲባባስ አስተዋጽኦ አድርጓል ሲሉ ባለሙያዎቹ የማንቂያ ደውል እያሰሙ ነው። አሁን ያለው የሱዳን ግጭት ከዓለም አቀፋዊ ጂኦፖለቲካና ከስልጣን የተወገዱት የአምባገነኑ መሪ ኦማር አልበሽር ታሪካዊ ትሩፋት አየር ንብረት ለውጥ ጋር ተያይዞ የሚታይ መሆኑንም ባለሙያዎቹ ተናግረዋል። መቀመጫውን በብሪታንያ ያደረገው ፕራክቲካል አክሽን የተሰኘው ዓለም አቀፍ የልማት ድርጅት ባለፈው ግንቦት ሪፖርቱ በሱዳን ያለው የአየር ንብረት ለውጥ ተጽዕኖ አጉልቶ ያሳየ ሲሆን ይህም ወደ ደቡብ አቅጣጫ ያለውን የበረሃ የበረሃ ወረራና የዝናብ መጠንን በእጅጉ ይቀንሳል ብሏል። የተግባር አፍሪካ ዳይሬክተር አኪኒ ዋለንደር በሱዳን የአየር ንብረት ለውጥ የሚያስከትለውን መዘዝ ድርቅን፣ ጨምሮ ከፍተኛ ዝናብ መጠን መለዋወጥ፣ የውሃ ምንጮች መመናመን እና በሚሊዮኖች የሚቆጠሩ ሄክታር መሬት የሚሸፍነውን በረሃማነት አስምረውበታል። የቡርኪና ፋሶ ወታደራዊ መንግስት አገሪቱን ለማተራመስ ትናንት እረቡዕ የተሞከረውን መፈንቅለ መንግስት የደህንነትና የጸጥታ ተቋማት ማክሸፋቸውን አስታወቀ። ወታደራዊ መንግስቱ ከትናንት በስቲያ ማክሰኞ ተካሂዷል ስላለው የመፈንቅለ መንግስት ሙከራ ዝርዝር አልገለጸም። የመፈንቅለ መንግስቱ መክሸፍ ዜና የወጣው የአገሪቱ ዜጎች ወደ ዋና ከተማይቱ ዋጋዱጉ ጎዳናዎች በመውጣት ለአሁኑ የሽግግር መንግስት ድጋፋቸውን ከሰጡ ከአንድ ቀን በኋላ ነው። የወታደራዊ መንግስቱ ቃል አቀባይ ሪም ታልባ ዣን ኢማኑኤል አውድራጎ በርካታ መኮንኖችና በተፈጠረው የማተራመስ ሙከራ ውስጥ ተሳትፈዋል የተባሉ ግለሰቦች በቁጥጥር ስር መዋላቸውን እንዲሁም ሌሎችም እየታደኑ መሆኑን ባወጡት በጽሁፍ ባወጡት መግለጫ አስታውቀዋል። ቡርኪና ፋሶ በቀጠለው ሁከት በሺዎች የሚቆጠሩ ሰዎች ሲገደሉ ከሁለት ሚሊየን በላይ መፈናቀላቸውና በአስር ሺዎች የሚቆጠሩት በረሃብ አፋፍ ላይ መሆናቸውን የአሶሴትድ ፕሬስ ዘገባ አመልክተዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩክሬን ኃይሎች በተፋፋመው ከባድ ውጊያ ውስጥ ቀስ በቀስ ይዞታቸውን እያጠናከሩ በመሆኑ አጋሮቹ ለዩክሬን ተጨማሪ እርዳታ እንዲሁም የሚላከውን የመከላከያ መሳሪያዎች ማምረትና አቅርቦቱንም እንዲያፋጥኑ በየጊዜው እያሳሰቡ መሆኑን የኔቶ ዋና ጸሐፊ ጄንስ ስቶልተንበርግ ዛሬ ሐሙስ ተናገሩ። ስቶልተንበርግ በኪቭ በሰጡት ለጋዜጠኞች እንደተናገሩት ዩክሬን ይበልጥ እየጠነቀረች በሄደች ቁጥር የሩሲያን ጥቃት ለማስቆም እየተቃረብን እንመጣለን ብለዋል። ስቶልተንበርግ ከፕሬዚደንት ቮሎዲሚር ዜሌንስኪ ጎን ቆመው በሰጡት ጋዜጣዊ መግለጫ ኔቶ ለዩክሬን ቁልፍ ተተኳሽ የጦር መሳሪያዎች የተመደበ 2.5 ቢሊዮን ዶላር የሚሆን የማዕቀፍ ውል አለው ብለዋል። ዋና ጸሐፊው አያይዘውም ዩክሬን ጦርነቱን ለማሸነፍ የሚያስፈልጋትን ነገር መስጠት ለኔቶ የደህንነት ጥቅም ነው በማለት ተናግረዋል። የዩክሬን ጦር ዛሬ ሐሙስ በሰጠው መግለጫ የአየር መከላከያው ሩሲያ ዩክሬንን ለማጥቃት ሌሊቱን ከላከቻቸው 44 ድሮኖች መካከል 34ቱን መትተው ማውረዳቸውን አስታውቀዋል። በዩናይትድ ስቴትስ የሕግ መወሰኛውና የሕዝብ ተወካዮች ምክር ቤት መካከል ለሚቀጥሉት 12 ወራት ሊኖር በሚገባው የመንግስት በጀት ላይ ያለው አለመግባባት ከቀጠለ በመጪው እሁድ መንግስት በከፊል ሊዘጋ እንደሚችል ተገለጸ። ሁለቱ ምክር ቤቶች በመንግስት አመታዊ በጀት፣ ሩሲያን እየተዋጋች ለምትገኘው ዩክሬን በሚሰጠው እርዳታ፣ በዩናይትድ ስቴትስ እና ሜክሲኮ ድንበር የስደተኞች ቁጥጥር እንዲሁም ለማህበራዊ ደህንነቶች መርሃ ግብሮች የሚኖሩ ወጪዎችን አስመልክቶ እስካሁን ከስምምነት መድረስ አልቻሉም። የአጭር ጊዜ የበጀት ስምምነት ላይ የማይደረስ ከሆነ ምንም እንኳ አስፈላጊ የሆኑ እንደ አየር ትራፊክ መቆጣጠሪያ ና የድንበር ቁጥጥር ስራ መደቦች ክፍት ሆነው ቢቆዩም ከአራት ሚሊዮን በላይ የሚሆኑ የዩናይትድ ስቴትስ ጦር አባላትና የመንግስት ሰራተኞች የማይከፈላቸው መሆኑ ተመልክተዋል። ጡረተኞች ከመንግስት ከመንግስት ለአስቤዛ ና ወራዊ ክፍያዎች የሚያገኙት ገንዘብ በወቅቱ ላይደርስ፣ እንደ ብሔራዊ ፓርኮች የመሳሰሉትም ዝግ ሆነው ሊቆዩ እንደሚችሉ ተገልጸዋል። በመጨረሻም ግሪክን ከአንድ ወር ባነሰ ጊዜ ውስጥ ዛሬ ሐሙስ ለሁለተኛ ጊዜ የመታት ከባድ ዝናብና አውሎ ንፋስ በአንዳንድ የማዕከላዊ አገሪቱ ክፍሎች ከባድ ጉዳት አድርሷል። ኤልያስ ተብሎ የተሰየመው ከባድ ዝናብና አውሎ ንፋስ ባስከትለው የጎርፍ አደጋም መንገዶችን በመጠራረግ ድልድዮችን በማፈራረስ በሺዎች የሚቆጠሩ ቤቶችን አጥለቅልቋል። የአደጋ ጊዜ ሰራተኞች የነፍስ አድን ስራቸውን በሚያከናውኑበት ወቅት በማዕከላዊ ከተማ ቮሎስ በደረሰው ከፍተኛ የጎርፍ መጥለቅለቅ በመቶዎች የሚቆጠሩ ሰዎች በአቅራቢያው በሚገኙ ተራራማ መንገዶች ውስጥ እንዲቆዩ ማድረጉን ባለስልጣናት ተናግረዋል። በዚህ ወር መጀመሪያ የተከሰተ ተከሰው አስከፊ የአየር ሁኔታ ይህን አካባቢ በመምታቱ 16 ሰዎች ሲሞቱ ከ23 ቢሊዮን ዶላር በላይ የሚገመት ጉዳት በእርሻና በመሰረተ ልማት ላይ ማድረሱን አሶሲኤትድ ፕሬስ ዘግቧል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አብቅተዋል። ከቀሪዎቹ የምሽቱ ፕሮግራሞቻችን ጋር አብራችሁን ቆዩ። i በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት መሰናዷችን ይቀጥላል ደረጀ ደስታን ለዜናዎቹ አመሰግናለሁ የደን ገረመው መሰናዶውን በመምራት ጽዮን ግርማ በአርቶቱ ኤልያስ አስማረ በቅንብሩ አባዮ ገበያው በዌብ ና ማህበራዊ ድረገጽ ፕሮዲሰራችን እንዲሁም ግርማ ደገፋና ሲሳይ አሸናፊ የምስልና ድምጽ ቅንብር ባልደረቦቻችንን ጋር በመሆን አብራችሁን ታመሹ ዘንድ እንጋብዛለን ስርጭታችንን በ የአማሪ የፌስቡክ ገጽና ድረገጽ ላይ የተከታተሉ ዘንድ እየጋበዝኩ አሁን ለምሽቱ ወዲያስ ነው። አብይ ርዕስ እንሻክል በጋምቤላ ክልል ጎርፍ አሁንም ሰዎችን እያፈናቀለ መሆኑ ተገለጸ። በጋምቤላ ክልል በጂካዎ እና በላሬ ወረዳዎች ትላንት ረቡዕ ዕለት በደረሰ የጎርፍ አደጋ ከአምስት ሺህ በላይ ነዋሪዎች መፈናቀላቸውን የክልሉ መንግስት አስታውቋል። በክልሉ በጎርፍ ሳቢያ የተፈናቀሉ ነዋሪዎች አጠቃላይ ብዛት ከ30 ሺ በላይ እንደደረሰም የፕሬዝዳንቱ ተወካይና የጸጥታና የሰላም ግንባታ ቢሮ ምክትል ኃላፊ አቶ ኡሞድ ኡሞድ ጠቁመዋል በትምህርት ቤት በአብያተ ክርስቲያናት በመስጂድ ውስጥ የተጠለሉ ተፈናቃዮቹ ድጋፍ እንዲያገኙ መንግስት ከግብረሰናይ ድርጅቶች ጋር እየሰራ ይገኛል ሲሉም ገልጸዋል። ጎርፉ ያስከተለው ቁሳዊ ውድመት እየተለየ ነው ያሉት አቶ ኦመድ በመጠለያነት እያገለገሉ ያሉት ትምህርት ቤቶች ባለማለቃቸው የተነሳ የአመቱ የመማር የማስተማር ሂደት እስካሁንም እንዳልተጀመረ አክለው ተናግረዋል። ናኮር መልካ ተጨማሪ ያለው በጋምቤላ ክልል ኑዌር ዞን ላሬ ወረዳ ትናንት ረቡዕ የዘነበው ከፍተኛ ዝናብ ያስከተለው ጎርፍ ከሁለት ሺህ በላይ የወረዳውን ነዋሪዎችን እንዳፈናቀለ የወረዳው የአደጋ ስጋት አመራር ጽሕፈት ቤት ከፍተኛ ባለሙያ አቶ ታንኩዌ ኔድ በስልክ ለአሜሪካ ድምፅ ገልጸዋል። በጎርፉ ሳቢያ ባለፈው ሁለት ሳምንት የተፈናቀሉ ሰዎች እንዳሉና ከእነርሱ ጋር በድምሩ ከስድስት ሺህ አምስት መቶ በላይ ነዋሪዎች በትምህርት ቤቶች ውስጥ እንደተጠለሉ አቶ ታንኩዌ ተናግረዋል። የተፈናቀለ አሁን ስድስት ሺህ አምስት መቶ ነው። ተጨማሪ ሁለት ሺህ ሁለት ሺህ ተጀምሯል። ንብረት የተፈፋ አለ። ወጆ ወደ ወደ ቤተክርስቲያን ሄዶ ነበር። ቤተክርስቲያን ናቸው። አንዳንድ አንድ ሰው ትምህርት ቤት ነው። ተማሪዎቹ ገና ትምህርት የጀመረከ ነው ተጀመረው ነበር፣ ግን አሁን ጎርፊት ላለው ብዙ ገና ትንሽ ነው። አልመጣም። አይ የተማረው አይደለም። አንዱ አንዱ ኮሪኛ ሚባል አለ ተፈናቀለ አምስት ከሌለ እዛ ነው ወረዳ አልደረስም። ምንም አላደረስም። በላሪ ወረዳ በጎርፉ ምክንያት ከቤት ንብረታቸው ከተፈናቀሉት ሰዎች መካከል አስተያየታቸውን የሰጡ ነዋሪዎች በአሁኑ ጊዜ በአስቸጋሪ ሁኔታ ውስጥ እንደሚገኙ አመልክተዋል። ስም ኮን ኬር አሁን ዋሳ ለገባበት ሁሉም ነገር ተበላጅ። አሁን ሰው ባዶ ነው ያለው በላ የለም ሰው አይጎዳም፣ ግን ዋ ቤት ገባ። ገና ሰው የምገኝበት ቦታ ጎርግኛል። ሌላ ደግሞ የመባል ማይቻል አለ እዛ ያለው ደግሞ እየተሰናከል ሰዎች አሉ። ምንም ድጋፍ አላገኘሁም። እኔ ግን ኬ ገርኮ አሁን መምራ ተማሪዎች ገና አልተጀመረም ማለት ነው ጉዳቱን የጎርፍ ምክንያት ነው። ቤቶች ቤቶች እንዳለ ተፈናቅሏል። እኔ ገጠር ቦታ ነው ያለ። አሁን በተመሳሳይ ዜና ትናንት ረቡዕ በኑዌር ዞን ጂካ ወረዳ የዘነበው ዝናብ ባስከተለው የውሃ መጥለቅለቅ ከሶስት ሺህ በላይ ሰዎች እንደተፈናቀሉ አቶ ኡሞድ ጨምረው ገልጸዋል። የኛ ሲፈናቅሉ ከነበረበት የተወሰነ ወደ መንግስት ተቋማት ወደ ቤተክርስቲያንና ወደ ትምህርት ቤቶ ሰዎች የተተላለሉበት እውነታ ነው ያለ እስካሁን ድረስ የደረሰው ጉዳት የተወሰነ የሲቪል ሁን አለመሰብሰቡ ትላንትና ጉዳት ደርሶባቸዋል። አቶ ኡሞድ ሙድ እንደጠቆሙት በክልል ደረጃ ከዘጠኝ ወረዳዎችና ከጋምቤላ ከተማ የጎርፍ ተፈናቃዮቹ አጠቃላይ ቁጥር ከሰላሳ ሺህ በላይ ደርሷል። እስካሁን በጎርፉ የሰው ህይወት እንዳላለፈና በንብረትም ላይ የደረሰው ውድመት እየተለየ እንደሆነ ያስታወቁት አቶ ኡሞድ ተፈናቃዮችን ለመርዳት ከፌዴራል መንግስትና ከግብረ ሰናይ ድርጅቶች ጋር እየሰሩ ስለመሆኑም ገልጸዋል። የተወሰነ መንግስት ካልሆኑ ድርጅቶች ሻሌ ከዩኒሴፍ የተወሰነ አልሚ ምግቦች እርዳታ እየሰጡበት ሁኔታ ነበረ። ትላንትና ኢትዮጵያ ቀይ መስቀል ያሳደጋም በላከን ሳምሶቤት የተለያዩ ተኩሶች እርካታ እየሰጠ ነበረ። ያም በጋምቤላ ከተማ ነበረ። ቀጣይ በጋምቤላ ወረዳ በኢታንግና ላረጂከው ወጣች ወርዶ እርዳታ እንዲሚሰጥ ትናንትና ሲገልጽ ነበረ። ከፌዴራል አደጋ መከላከል ጋር ባለፈው የተገኘው ወደ አራት ሺህ ስምንት መቶ ኮንታል እስካሁን የደረሰ የለም እና ግን መንገድ ተፈናቃዮቹ በቤተ ክርስቲያን በመስጊድና በትምህርት ቤቶች ውስጥ ተጠልለው እንደሚገኙ የጠቆሙት አቶ ኡሞድ ባለፈው ሰኞ መስከረም 14 ቀን እንዲጀመር ታቅዶ የነበረው የዘመኑ የመማር ማስተማር ሂደት እስካሁን እንዳልተጀመረ አስታውቀዋል። የእኛ ትምህርት ቤቶች አንደኛ ከሚዘገየባቸው ዋና ምክንያቶች ከተፈናቀሉ ወደ ትምህርት ቤቱ የገቡ የትምህርት ጊዜ ተወሰነ ጋፕ የሚፈጠረበት ሁነተናል። ተወሰነ ከቀነሰ ማህበረሰቦቹ ወይ ቤተክርስቲያን ወይ ተወሰነ ሌሎች ቦታዎች ሄደው ትምህርት ቤት የሚጀምርበት ሁነተናል። በጉዳዩ ላይ ከክልሉ የትምህርት ቢሮ ባለስልጣናት ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። በኢትዮጵያ ሜትሮሎጂ ኢንስቲትዩት የአየር ሁኔታ ትንበያ መሰረት ባለንበት ወቅት የጋምቤላ ክልል ዞኖች ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ ተብሎ እንደሚጠበቅ ቢጠቀስም ተከታታይ ጎርፍ እያስከተለ ስላለው የዝናብ መጠን ግን የጠቆመው ነገር የለም። በጋምቤላ ነዋሪዎችን በተደጋጋሚ እያፈናቅለ የሚገኘው ጎርፍ ከአንድ ዓመት በፊት በነሐሴ ወር 2014 ዓ ም ከ185000 በላይ ሰዎችን አፈናቅሎ እንደነበር አይዘነጋም። ለአሜሪካ ድምፅ ናኮር መልካ ካምቦ በመከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁን የሐሙስ ምሽት መስከረም 17 2016 ዓ ም መሰናዷችንን ነው። ለመላው የክርስትናና የእስልምና እምነት ተከታዮች በሙሉ በድጋሚ እንኳን አደረሳችሁ ለማለት እንወዳለን። የሰማችሁት የአብይ ርዕሱን ነበረ። የትንታኔው መጽሄት ይቀጥላል። በልዩ ልዩ የኢትዮጵያ ክልሎች በግጭት ምክንያት ተፈናቅለው ከማህበረሰቡ ጋራ ተቀላቅለው የሚገኙ ተፈናቃዮች በእርዳታ አሰጣጥ ላይ ቅሬታ እንዳላቸው ተናገሩ። በኦሮሚያና ከቤንሻንጉል ጉሙዝ ክልሎች ተፈናቅለው በባህር ዳር ከተማ የሚገኙና የአሜሪካ ድምጽ ያነጋገራቸው ተፈናቃዮች የቀበሌ መታወቂያ ካልያዛችሁ እርዳታ ማግኘት አትችሉም እንደተባሉ ሲገልጹ፣ በደብረ ብርሃንና በደቡብ ወሎ አሀርቡ ከተሞች የሚኖሩት ደግሞ እርዳታ እየቀረበልን አይደለም ሲሉ ተናግረዋል። ስለ ጉዳዩ የጠየቅነው የአማራ ክልል አደጋ መከላከልና የምግብ ዋስትና ኮሚሽን በአንዳንድ ቦታዎች ላይ ከድርሻቸው በላይ በተደጋ ተደጋጋሚ እርዳታ የሚወስዱ ሰዎችን ለመቆጣጠር ያመች ዘንድ የመታወቂያ ጥያቄ ተጀምሮ ነበር ሲል ተናግሯል። ይሁንና ኮሚሽኑ አንድን ተፈናቃይ በስሙ ከመዘገበ በኋላ እርዳታ ያቀርባል እንጂ የቀበሌ መታወቂያ እንደማይጠይቅም ገልጿል። የባህር ዳር ከተማ ከንቲባ ጽሕፈት ቤትም የቀበሌ መታወቂያ የተጠየቀው ለቁጥጥር ስራ እንዲያመች ነው ብሏል። አስቴር ምስጋናው ዝርዝር ዘገባ አላት። ወይዘሮ ክቤ ሽፈራው ለ30 ዓመታት ይኖሩበት ከነበረው የኦሮሚያ ክልል ወደ አማራ ክልል ርዕሰ መዲና ባህር ዳር የተፈናቀሉት በ2011 ዓ ም ነበር በባህር ዳር ዙሪያ ዘንዘልማ ተብሎ በሚጠራው አካባቢ ከከተማ አስተዳደሩ በተቆራረጠ መልኩ እርዳታ እያገኙ እንደቆዩ የጠቀሱት ወይዘሮ ክቤ በቅርቡ ግን እርዳታውን ለመቀበል የቀበሌ መታወቂያ እንደተጠየቁ ይናገራሉ። የዘንዘል መታወቂያ ቀርቶ መኖሪያም የለንም። በየገጠሩ በየጅምር ፎቁ ነው የተቀመጥ ነው። ቦታም የለንም፣ ቤትም የለንም። መታወቂያ የት ልናመጣ ነው? እኛ መታወቂያ ተፈናቃይ ሲጀመር ተፈናቃይ ተብሎ መታወቂያ የታመጣ። የኦሮሚያ ክልል መታወቂያ በትክክል አለን። እሱም ንብረታችን ብንጥል መታወቂያ ህይወት ስለሆነ የኦሮሚያ ክልል መታወቂያ ይዘን መተናል። ሌላ ግን ምንም የለንም ብለን በመለስን ጊዜ አለን ያለውም ያው ዘመድ ያለው ሊኖረው ይችላል። እንግዲህ ዘመድና መጠጊያ የሌለው ደግሞ መግቢያም የለው እንኳን መታወቂያ ያወጣ ከዛ በኋላ ተፈናቃይ ተፈናቃይ ነው ይመዝገብ ተባለ። እንደምንም ተመዘገብን። በየቢሮው ተንከራተን ተከራተን አንድ ሁለት ቀን እንደ ደሮ 15 15 ኪሎ ስንዴ ባታን ያቸውም። ደግሞ አሁን ደሞ ምን ተባለ ደግሞ መታወቂያ የባህር ዳር ተወላጅ የሆነ ነው ተባለ። የባህር ዳር ተወላጅ ከሚሉ አማራ ቦታ የለው ማይሩ እሺ፣ ባህር ዳር ሳልተወለድ ነው ሌላ ቦታ ነው የተወለደ ዜግነት የለንም። የዜግነት መፍት የለውም። በቃ ተፈናቃይ ተፈናቃይ የዜግነት መፍት የለውም የሚል መንግስት ካለ እሺ፣ የዜግነት መፍት የለም በቃ እሱ ይስጡ። አረ የዜግነት መፍት አላቸው ከተባለ ደግሞ በኦሮሚያ ክልል መታወቂያ ይርዱን። አረ በኦሮሚያ ክልል መታወቂያ እንረዳን። በባህር ዳር መታወቂያ ነው የባህር ዳር መታወቂያ ይስጡን። አንጠላ። መልኬ ነው ውቡ በ2013 ዓ.ም ምረት ከቤኒሻንጉል ጉምዝ ክልል ተፈናቅሎ ወደ ባህር ዳር እንደመጣ ይናገራል። በእርዳታ አቅርቦት በኩል እርሱም እንደ ወይዘሮ ክቤ ቅሬታውን አሰምቷል። ምሰማ ቀበሌ መታወቂያ ላላቸው ነው የምንሰጥ እንጂ ለሌሎች ተፈናቃይ አንሰጥም የሚል ነው። እኛ ዛሬ እዚህ የመጣ ነው፣ ሰብዊ መብት ተሟጋቾች መብታችን ይጠይቁልን። ዚህ በፊት ስንረዳ የነበረበትስ እንዴት ማንረዳበት? በቃ እዚያ መታወቂያ ያላቸው ብቻ ነው የሚረዱ የሚለው ለምንድን ነው? እኛ ድሃዎች መታወቂያ የለለን፣ ቀበሌ መታወቂያ ያላወጣ ነው። የትን ድረስ ነው ይህን ይጠይቅልን እርዳታችን ሲመጣ እንደነበር ይሰጣል ነው። ከቤኒሻንጉል ጉምዝ ክልል በ2011 ዓም ተፈናቅለው ወደ ባህር ዳር እንደመጡ የሚናገሩት አቶ ሞላየቸው በዳግማዊ ምኒልክ ቀበሌ ውስጥ ከሚኖሩ 345 ተፈናቃዮችን ወክለው እንደመጡ ይናገራሉ። አቶ ሞላ እንደገለጹት የአካባቢውን መታወቂያ የያዙ ተፈናቃዮች ሳይቀሩ እርዳታ ማግኘት አልቻሉም። እርዳታው አቁሟልና መታወቂያ ያለው ስመች አገኘ አራት ወሩ ነው ቆ አሁን በዳግማዊ ምኒልክ እኮ 53 ሰው ነው በዳግማ ምኒሊክ እኮ አምሳ ሶስት ሰው ተመረጠ። መታወቂያ የባህር ዳር ነዋሪ ተብሎ እርግጥ ይሁን ያም እኮ በስርዓት አልተረዳ። አራት ወር ነው ያም መታወቂያ የያዘውም እኮ ይረዳ ተብሎ ከተማ አስተዳደሩ ነው ከንቲባው ነው ብሎ ያንም የሰጠው አካል እኮ ምንም ነገር አሁን አራት ወር ነው ያም አምሳ ሶስት ሰው ሌላው እየተከራከርን ነው እኛ ሌሎች የሚያገኙ ተፈናቃይ ነው ተፈናቃይ ነው። በደንብ በወረዳ ላይ ሄዱ ያገኘ የሚባለው ከበላ የአጣራ መንግስት እራሱ እዚም ወረዳ ነው። በመንግስት ካቢኔ ነው የሚመራው። መንግስት እያጣራ የራሱን ሶስት አራት ቦታ ከበላ አሁን ያለ ተፈናቃይ ባህር ዳር ላይ ያገኝ ነው። እኛ የባህር ዳር ከተማ አስተዳደር ከንቲባ ጽህፈት ቤት ኃላፊ ወይዘሮ አስራት ሙጨ ለጸጥታ አጠባበቅ ሲባል በአንድ ወቅት መታወቂያ ተሰጥቶ እንደነበር አውስተዋል። አሁን መታወቂያው እንደማይሰራ ኃላፊዋ ቢገልጹም እርዳታው በትውልድ ቦታ እየተለየ በመሰጠት ላይ እንደሚገኝ አስታውቀዋል። ይኸውም ተፈናቃዮች ከመጡበት ክልል መታወቂያ ላይ የትውልድ ቦታቸው ባህር ዳር ለሆኑ የከተማ አስተዳደሩ እርዳታ እየሰጠ እንደሆነ እና ሌሎችም ተፈናቃዮች በየትውልድ ቦታቸው ሂደው እርዳታ ማግኘት እንደሚችሉ ጠቁመዋል።

አንዳንዱ የሚታወቁ ናቸው። በሚሄዱበት ቀበሌ ቤተሰብ ዘመድ ያላቸው ተወላጅ መሆናቸው ይታወቅ። አሁን መታወቂያ ባለመያዛቸው እርዳታ አይቀርባቸውም። እርዳታ የሚቀርባቸው ተወላጅ የሚለው ነው። ወይም ያመጡት መታወቂያ ሚለን እኛ አማራ ክልል ብሎ ሌላ ዞን ሌላ እንትን ከሆነ እንደበዛው በዞኑ ተረቡ አዳርም ብቻ በመርት ለፈለገ ብቻ ይህንን ትሪት ማድረግ አንችልም። በአደጋ መከላከል እና ምግብ ዋስትና ኮሚሽን ቅድመ ማስጠንቀቂያ እና ምላሽ ዳይሬክተር አቶ ብርሃኑ ዘውዱ ለአሜሪካ ድምጽ ሲናገሩ ኮሚሽኑ እርዳታ ለመስጠት የቀበሌ መታወቂያ አይጠይቅም ብለዋል። እኛ የባህር ዳር መታወቂያ ካላዛችሁ እርዳታ የሰጣችሁም የሚል የተሰጠ ተፈናቃዮችን የሚል ነገር የለንም። እንደ ኮሚሽን የመጀመሪያው እንትን ምንድን ነው? ከነበረበት ቦታ ላይ መታወቂያ ካለው ከተፈናቅሎ ከመሰበት ቦታ ላይ ነው፣ ያም ሲመዘገብ ነው መታወቂያ ከሌለው ደግሞ በተፈናቅሎ የመጡት ማህበረሰቦች የሚያውቁት ከሆነ ያው ተፈናቅለው ነው ተመዝግቧል። ስለዚህ ከዛ ቋት ውስጥ ነው ያለ። እኛም ጋር መጣው ስለነበረ ያላቸው ይሄንን ነው እኛ ጋ ቅሬታ መጣው ስለነበረ የባህር ዳር መታወቂያ ነው። የባህር ዳር ነዋሪ የባህርዳር የባህር ዳር መታወቂያ ላይ ስለዚህ የምንመዝግብ ይችላል ማንም ሰው ሊመዘገብ ይችላል፣ የባህር ዳር መታወቂያ ካለው። እንዲሁም በእርዳታ ውስጥ አይካተቱ ተነጋገርነው ሲመጡ ከሁለት ቦታ ላይ ምናምን ነገር የምንመዝግብ ነገር አለ። ለምሳሌ ደብረ ታቦር ያለ ሰው ባህር ዳርም ሊመዘገብ ይችላል እና አካባቢው ላይ ብቻ እንዲሆን የማድረግ ስራ ተሰርቷል። በሌላ በኩል ከኦሮሚያ ክልል ሻሸመኔ በሁለት ሺ አስራ ሁለት ዓ.ም እንደተፈናቀለ የሚናገረው እና አሁን በደብረ ብርሃን ከተማ ከማህበረሰቡ ጋር እንደሚኖር የገለጸው ዋሲሁን ሞገስ ለአንድ ጊዜ ከተመዘገቡት በቀር ሌላ ማስረጃ እንደማይጠየቁ ጠቅሶ በቅርቦት ላይ ግን ችግር እንዳለ አመልክቷል። አካባቢ ፎርም አለ። ራሱን የቻለ የሕዝቡ ሊስት አለ። አንድ ሰው ስንት ቤተሰብ እንደያዘ አቦወረዋለ እንደ ቤተሰቡ ብዛን ለአንድ ሰው ይደርሰዋል ማለት ነው። ወይም ከዛ ይዘን የመጣ ነው መታወቂያ ካለ በእሱም ካለ እንደዚ የመጣቸውት እንደዚህ እንደዚህ ከኦሮሚያ ብለን ሊስታችን አስመዘገም። ከዛ ወዲህ በቃ ይሄ ነው ያለው። በተመሳሳይ በደቡብ ወሎ ዞን ሀርቡ ከተማ ከማህበረሰቡ ጋር ተቀላቅለው የሚኖሩ ተፈናቃዮች እርዳታ እንደተቋረጠባቸው ተናግረዋል። ሰይድ አሊ ከተፈናቃዮቹ አንዱ ነው።

በከተማው የሰብአዊ እርዳታ አቅርቦት ችግር የተፈጠረው ዓለም አቀፍ ለጋሽ ድርጅቶች ድጋፋቸውን ከማቆማቸው ጋር በተያያዘ እንደሆነ በአደጋ መከላከል እና ምግብ ዋስትና ኮሚሽን የቅድመ ማስጠንቀቂያ እና ምላሽ ዳይሬክተር አቶ ብርሃኑ ዘውዱ አስረድተዋል። እርዳታ በተመለከተ ቆሟል ሳይሆን መነዘሩ በጣም ዘግይቶ ነው የሚመጣው። መስተኛ ከሆነ ደግሞ በጣም ሴሌክቲቭ እንሆናለን ስንሰጥ ያው እንደሚታወቀው የኤሴድ ሪሶርስ ሀብት ቁሟል። በእነሱ ድጋፍ የሚረዱት አካባቢዎች አሉ፣ ዋግ ኽምራ፣ ሰሜን ወሎ፣ ሰሜን ጎንደር፣ ደቡብ ጎንደር። በአብዛኞቹ አካባቢዎች የኤሴድ ሪሶርስ ነው የሚረዳ። እሱ ቁሟልን ያለው ሀብት ምንድን ነው? የመንግስት ነው። የመንግስት ሪሶርስ ደግሞ በጣም አነስተኛ ስለሆነ የባሰባቸውን መምረጥ ስላለብን ካምፕ ላይ ላሉት ብቻ ነው። ባለፈው ለምሳሌ የዛሬ ወርተምን አምስት ድጋፍ ያደረግነው እና ከካምፕ ውጭ ያሉ ላይ በጣም ችግር ውስጥ እንደሚገቡ ይታወቃል። በአማራ ክልል ከልዩ ልዩ የሀገሪቱ ክፍሎች የተፈናቀሉ ከስድስት መቶ አርባ ሺህ በላይ ዜጎች የሚገኙ ሲሆን ከእነዚህም ውስጥ ሰባ ሺህ የሚደርሱት በካምፕ ውስጥ ተጠልለው እንደሚኖሩ አቶ ብርሃኑ አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋ ነው። በደቡብ አፍሪካ ፕሪቶሪያ በተደረሰው ግጭትን በዘላቂነት የማቆም የሰላም ስምምነት መሰረት ከፌዴራል መንግስት ጋር የፖለቲካ ውይይት በአፋጣኝ እንዲጀመር የትግራይ ክልል ጊዜያዊ አስተዳደር ጠየቀ። ጥያቄው ለአፍሪካ ሕብረት አደራዳሪ ቡድንም እንደቀረበና ምላሽ እየተጠበቀ እንደሆነ የትግራይ ክልል ጊዜያዊ አስተዳደር ጽሕፈት ቤት ኃላፊ አቶ አማኑኤል አሰፋ ለአሜሪካ ድምጽ ገልጸዋል። ጦርነቱ በፕሪቶሪያው የሰላም ስምምነት ቢቋጭም መንስኤ የሆኑት ዋነኛ ችግሮች እንዲፈቱ የሚጠበቀው ግን በፖለቲካዊ ውይይት እንደሆነ ኃላፊው ተናግረዋል። ሰላሙ ዘላቂነት እንዲኖረውና የክልሉ ህዝብ በርካታ ችግሮችን ለመፍታት እንዲችል ፖለቲካዊ ውይይቱ ወሳኝ እንደሆነ አቶ አማኑኤል አክለው ተናግረዋል። በጉዳዩ ላይ ከሚመለከታቸው የኢትዮጵያ መንግስት ኃላፊዎች አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። በዚህ ዙሪያ የተሰናዳው ዘገባ ቀጥሎ ይቀርባል። በኢትዮጵያ ፌዴራላዊ ሥርዓት እንዲፈጠር አስተዋጽኦ ያደረገው የትግራይ ሕዝብ በአሁኑ ወቅት ክልል የመፍጠር ህገ መንግስታዊ መብቱን አጥቷል ሲሉ የክልሉ ጊዜያዊ አስተዳደር ጽህፈት ቤት ኃላፊ አቶ አማኑኤል አሰፋ ለአሜሪካ ድምፅ ተናግረዋል። ኃላፊው ይህን ያሉት በትግራይ ክልል ውስጥ ስላሉ ዘርፈ ብዙ ችግሮችና ሕዝቡን ስላጋጠመው ማህበራዊ ቀውስ ለአሜሪካ ድምፅ ባስረዱበት አስተያየታቸው ነው። ትግራይ የፌዴሬሽኑ አካል ወይም አባል አልሆነችም ብቻ ሳይሆን ትግራይ ክልልም አልሆነችም። ገና የትግራይ ሕዝብ በኢትዮጵያ ውስጥ እንደ ሀገር የፌዴራል ስርዓት እንዲፈጠር ከሌሎች ኃይሎችም ጋር ሆኖ ቢሆን ከፍተኛ ያም የአንበሳውን ድርሻ በሚባል መልኩ መስዋዕትነት የከፈለ ክልሎችን እንዲቋቋሙ ያደረገ ከነ ብዙ ችግሮች የዲሞክራሲ መሰረታዊ የሚባሉ ነገሮችን እንዲተከሉ የራሱ የሆነ ከፍተኛ መስዋዕትነት ከፍሎ አስተዋጽኦ የነበረው ህዝብ ነው። ሌሎች ብሔሮች፣ ብሔረሰቦች እና ህዝቦች የራሳቸውን ክልሎች እንዲኖራቸው ካደረገ በኋላ ክልሉን የተቀማ ህዝብ ሆነዋል የትግራይ ህዝብ ክልሉን ተቀምቷል ይሄ በጣም ልብን ያደማል በደቡብ በምዕራብ በሰሜን ምስራቅና በምስራቅ ትግራይ ያሉት የክልሉ መሬቶች አሁንም በአማራና በኤርትራ ኃይሎች ስር ተይዘው እንደሚገኙም የጽህፈት ቤቱ ኃላፊ ገልጿል የኤርትራ መንግስት በትግራይ ህዝብ ላይ ያሉ አካባቢዎችን ወረዳዎችን ተቆጣጥሯል ሌጋሊ ስፒኪንግ ኢትዮጵያን ወረዋል ፕራክቲካሊ ስፒኪንግ ደግሞ የትግራይን ህዝብ እያደማ ነው ያለው የትግራይን ህዝብ ላይ ከፍተኛ የሆነ የሰብአዊ መብት ጥሰቶች እየፈጸመ ነው ያሉ። በተመሳሳይ ደረጃ በራያ አካባቢ በደቡባዊ ዞን በሚባለው በጸለምት ሰሜን ምዕራብ፣ አጠቃላይ የምዕራብ ዞን የትግራይ አካባቢዎች ደግሞ ሙሉ በሙሉ ህዝቡና መሬቱ በአማራ ኃይሎች ቁጥጥር ስር ውስጥ ነው ያለው። በአሁኑ ወቅት በአማራ ክልል ኃይሎች ተይዘው የሚገኙት የደቡብና የምዕራብ ትግራይ አካባቢዎች በአማራ ክልል የይገባኛል ጥያቄ የሚነሳባቸው ናቸው። በአካባቢዎቹ በትግራይ ተወላጆች ላይ ይፈጸማሉ ስለሚባሉት የሰብዓዊ መብቶች ጥሰት አስመልክቶ አካባቢዎቹን የሚቆጣጠሯቸው ኃይሎች ሲያስተባብሉ ይሰማሉ። የኤርትራ መንግስት ግን በኃይል ይዟቸዋል ስለሚባሉት የትግራይ ግዛቶችም ይሁን ይፈጽማቸዋል ስለተባሉት የመብት ጥሰቶች ምላሽም ሆነ አስተያየት ሲሰጥ አልተሰማም። በሌላው የትግራይ ክልል አካባቢ ያለው ህዝብም ቢሆን ለዘርፈ ብዙ ችግሮች የተጋለጠ እንደሆነ ኃላፊው አቶ አማኑኤል አሰፋ ሳይገልጹ አላለፉም። የመረጠው መንግስት የለውም አሁን በጊዜው አስተዳደር ይተዳደራል የትግራይ ህዝብ አሁን የተሟላ በጀትና የተሟላ ሁሉንም ነገር የለውም ሌላው ስለ ቀጣዩ ልማት ሲያስብ የትግራይ ህዝብ ስለ ቁስሉን ማዳን ነው የሚያስበው ሌላው ስለ ነገ የሚቆጥበውን ነገር ሲያስብ የትግራይ ህዝብ ስለ ራሱ ያስባል ስለ ምሳው ስለ ቁርሱ ያስባል በዚህ ደረጃ ነው ያለው የትግራይ ህዝብ አቶ አማኑኤል የትግራይ ህዝብ ያጣቸው ህገ መንግስታዊ መብቶችና እያጋጠሙት ያሉት ዘርፈ ብዙ ችግሮች የሚፈቱት በፕሪቶሪያው ስምምነት መሰረት ከፌዴራሉ መንግስት ጋር ፖለቲካዊ ውይይት ሲጀመር እንደሆነ ይናገራሉ። የፖለቲካ ውይይቱ በፍጥነት መጀመር አለበት። በፕሪቶሪያው ስምምነት መሰረት ካሉ የፖለቲካ ጉዳዮች መሰረታዊ ነገር የፖለቲካ ጉዳይ ነው። ሌሎች የሴኩሪቲ አሬንጅመንትስ የጸጥታ ጉዳዮችን በሚመለከት ጊዜያዊ የሆኑ ፊት ለፊት ያሉ በየዕለቱ መስዋዕትነት የሚያከፍሉ ህዝቡን የሚያሰቃዩ ጉዳዮችን የመፍታት ጉዳይ ነው፣ የሴኪሪቲ አረንጅመንቱ ዋናው ነገር። ግን ለዚህ ችግር የዳረገንን ጉዳይ ምንድን ነው ብሎ በውይይት እልባትን መስጠት ነው። ስለዚህ በዛው ፖለቲካ ውይይት ወይም ፖለቲካል ዲያሎግ ሴትን ሊደረጉ የሚችሉ በጣም መሰረታዊ ብዙ ነጥቦች አሉ። በትግራይ ለምን ይህን ያህል ማዕት ወረደ? የጦርነቱ መነሻ የጥፋቱ ምክንያት ምን ነበር? ምንድን ነው ነገሩ? የችግሩ ምክንያትና መፍትሄ ምንድን ነው የሚሉ መሰረታዊ ነገሮች ላይ ተወያይቶ እልባት መስጠት ያስፈልጋል። በህግና በፖለቲካ የሚፈቱ ነገሮችን ከተፈቱ በኋላ ህገ መንግስታዊ ስርዓቱን ወደ ነበረው ወደ ቀድሞ የመመለስ ጉዳይ የሚመለከት አንድ አጀንዳ ወይም አንዲሽ ይሆናል ማለት ነው። እሱ በህግና በፖለቲካ ዘግቶ ከዛ ቀጣውን የሚመለከት በግልጽ ህዝቡን ራሱ ምን ማድረግ ምን መሆን እንደሚፈልግ ለሱ መተው፣ እንደዛ ነው የሚፈታው። ሰላሙን እናጠንክር። ሰላሙ እንዲጠነክርና ዘላቂ እንዲሆን ግን ወደ እውነት መምጣት አለብን። ወደ ህግ መምጣት አለብን። ወደ ፍትህ መምጣት አለብን። ወደ ሪከቨሪ፣ ወደ ሪኮንስትራክሽን መምጣት አለብን። ወደ መካካስ መምጣት አለብን። ያንን ለማድረግ ሰላሙን ያስፈልገናል ነው እያልን ያለ ነው። ፖለቲካዊ ውይይቱ የተጀመረውን የሰላም ሂደት ለማጽናት የሚያስችል እንደመሆኑ በአፋጣኝ ጀመር ዘንድ የፕሪቶሪያውን ስምምነት ላፈራረሙት አደራዳሪዎችም ጊዜያዊ አስተዳደሩ ጥያቄውን እንዳቀረበ አቶ አማኑኤል ተናግረዋል። የትግራይ ጊዜያዊ አስተዳደር ይህንን የፖለቲካ ውይይት እንዲጀመር በተደጋጋሚ ጥያቄ እያቀረበ ነው ያለው። የአፍሪካ ሃይ ሌቨል ፓነልም ይህንን አሳይመንት ነበረው። ያው በስነ ስርዓቱ ተጠይቀዋል፣ መልስ እየጠበቀ ነው ያለው። ያው ሰሞኑንም የህወሀት መግለጫ አንዱ ነጥብ በግልጽ የተቀመጠው የፖለቲካ ውይይት በፍጥነት መጀመር አለበት ችግሩን ወደ መፍታት የሚወስደንን መንገድ ጀምረን ወደ ውይይት መጥተን ችግሩ በፍጥነት መፍታት አለብን። ህዝቡን በችግር ውስጥ ማኖር ሰላምን፣ መፍትሄን የማያመጣ የሚል መልእክት ያለው ግልጽ የሆነ ነገር ተነግረዋል። ግልጽ የሆነ ሀሳቦች፣ ሀቅ የሞላባቸው ሀሳቦች፣ በህግ የሚደገፉ ሀሳቦች፣ ጠንከር ያሉ ሀሳቦች የሚመጡት በሰላም ጊዜ ነው። ስለዚህ በዛ ደረጃ ሰላሙን ጠንከር ብሎ እንዲቀጥል ሀሳቦችን ጠንከር ብሎ እንዲነሱ በሁሉንም ወገን የሚነሱ ሀሳቦችን በውይይት እንዲፈቱ በህግ እንዲፈቱ ምን ያስፈልጋል? ሰላም ያስፈልጋል። የሰላሙን ሂደት ማስቀጠል አለብን። አሁን ሰላም ተፈጥረዋል ማለት አይደለም ግን ወደ ሰላም የሚወስደንን በር መክፈት ጀምረናል። የፕሪቶሪያ አግሪመንት ይህንን ነው ያደረገው። የጦርነትን የመገዳደልን ጉዳይ ረገብ አድርጎ ወደ ሰላማዊ መንገድን ወደ መወያየትን ወደ ሀሳብ በሀሳብ የመሞገትን የሀሳብ አጃንዳና የፈጠረው ወደ ሰላም የሚወስድ መራፍ እንዲሆን ነው እድሉን የሰጠን። በጉዳዩ ላይ የኢትዮጵያ መንግስት የኮሚኒኬሽን አገልግሎትና የፍትህ ሚኒስቴር ኃላፊዎች አስተያየት እንዲሰጡን ስልክ በመደወልና በአጭር የጽሑፍ መልእክት ብንጠይቅም ለዛሬ ምላሻቸውን አግኝተን ለማካተት አልቻልንም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ ሎይድ ኦስቲን የአሜሪካ የመከላከያ ሚኒስቴር ከሆኑ በኋላ የመጀመሪያቸው የሆነውን የአፍሪቃ ጉብኝታቸውን አጠናቀው ዛሬ ሐሙስ ወደ ዩናይትድ ስቴትስ ተመልሰዋል። ከመከላከያ ሚኒስቴሩ ጋር የተጓዘችው የአሜሪካ ድምጿ የፔንታገን ዘጋቢ ካርላ ባብ ጉዛቸውን አስመልክቶ ዘገባ አሰናድታለች። ሀብታሙ ስዩም እንደሚከተል ያቀርበዋል። የመከላከያ ሚኒስትሩ ሎይድ ኦስቲን በአፍሪካ ጉዞአቸውን የጀመሩት በሀገሩ ትልቅ የሆነው የአሜሪካ የጦር ሰፈር በሚገኝባት ጅቡቲ ነው። በዛም ሚኒስትሩ የጅቡቲንና ሶማሊያን መሪዎች አግኝተው ነበረ። ሶማሊያ በአልሸባብ ላይ በምታካሄደው ዘመቻ ካለፉት አምስት ዓመታት በላቀ ባለፈው አንድ ዓመት መሻሻል እንዳስመዘገበች ኦስትን ተናግረዋል። ኦስትን በመቀጠል ያቀኑት ወደ ኬንያ ነበረ። በዚያም ከሶማሊያ ድንበር ጋር በሚያዋስነው ስፍራ በማንዳ ባሕረ ሰላጥ የሚገኘውን ወታደራዊ ሰፈር ጎብኝተዋል። በዚህ ስፍራ ከሶስት ዓመት በፊት በተፈጸመ የሽብር ጥቃት ሶስት አሜሪካውያን ሕይወታቸውን አጥተዋል። ቪንሰንት ኪሞሶፕ ሶቨርን ኢንሳይት በተሰኘ ተቋም የፖሊሲ ተንታኝ ናቸው። መልእክቱ ግልጽ ነው። በሽብር ላይ የሚደረገው ጦርነት የአሜሪካ መንግሥት አሁንም ቅድሚያ የሚሰጠው ጉዳይ መሆኑ ነው። የአሜሪካና የኬንያ የመከላከያ ሚኒስትሮች በጋራ የሚገጥሟቸውን የሽብር ስጋቶች በተመለከተ አብሮ ለመስራት የአምስት ዓመት ስምምነት ፈርመዋል። ኬንያ ወደ ሄይቲ ሊሰማራ የታቀደውን የበርካታ ሀገራት ጥምር ኃይል ለመምራት በምትዘጋጅበት በአሁኑ ወቅት የአሜሪካዊ መከላከያ ሚኒስትር ሎይድ ኦስትን ስምሪቱን ለመደገፍ መቶ ሚሊዮን ዶላር እርዳታ እንደሚደረግ ቃል ገብተዋል። የኬንያ የመከላከያ ካቢኔ ጸሐፊ የሆኑት አደንዶዋ ላይ ሀገራቸው ዝግጁ እንደሆነች ይናገራሉ። ኬንያ ኢዝ ሬዲ፣ ኬንያ ኢዝ ዊሊንግ ኬንያ ዝግጁ ነች። ኬንያ ወደ ሄይቲ የሚሰማራውን ከአገራት የተውጣጣ ኃይል ለመምራት ዝግጁ ነች። ኦስትን ጉብኝታቸውን ያጠናቀቁት በደቡብ ምዕራብ በምትገኘው አንጎላ ነበረ። አንድ የአሜሪካ የመከላከያ ሚኒስትር አንጎላን ሲጎበኝ ለመጀመሪያ ጊዜ መሆኑ ነው። አንጎላ የመሳሪያ አቅርቦቷን ከሩሲያ ማግኘቷን ጥላ አሜሪካ ሰር መሳሪያዎችን ምርጫዋ እንደምታደርግ ሁለቱ ወገኖች ተስፋ አድርገዋል። ሎይድ ኦስትን ይህን ይላሉ የውጭ ኃይሎች ጨምድደው ሊይዟት የሚሿት አፍሪካ የተሻለ ነገር ይገባታል። ርካሽ መሣሪያ የሚሸጡላት ፈላጭ ቆራጮች አፍሪካ አትሻም። እንደ ቫግነር ያሉ ቅጥር ወታደራዊ ቡድኖች አያሻትም። ለተራቡ ሕዝቦች እህል የሚነፍግ ኃይል አያሻትም። ኦስትን በአፍሪካ በመካሄድ ላይ ያለውን የመንግሥት ግልበጣ ተችተዋል፤ ሀገራቱን ግን በስም ከመግለጽ ተቆጥበዋል። ባለፈው ሐምሌ በኒጀር የመንግስት ግልበጣ ከተካሄደ ወዲህ በጉዳዩ ላይ ጠንከር ያለ ንግግር ሲያደርጉ የመጀመሪያውም ነው ተብሏል። ጀኔራሎች የሕዝቡን ፍላጎት ሲለፈጥጡና የራሳቸውን ፍላጎት ከሕግ በላይ ሲያስቀድሙ ጸጥታ ችግር ውስጥ ይወድቃል፣ ዲሞክራሲም ያልቅለታል። ወታደሮች የቆሙት ሕዝብን ለመጠበቅ እንጂ ለመካድ አይደለም። አፍሪካ የሚያሻት ሕዝብን የሚያገለግል ሰራዊት እንጂ በሕዝቡ የሚገለገል ሰራዊት አይደለም። ፈረንሳይ ጦርዋን ከኒጀር እስከ ያዝነው የፈረንጆቹ ዓመት መጨረሻ ድረስ አስወጥታ እንደምታጠናቅቅ በዚህ ሳምንት አስታውቃለች። ጦሩ ስልጣኑን በምርጫ ለተመረጠ መንግስት የማያስረክብ ከሆነ አሜሪካም ተመሳሳይ እርምጃ ልትወስድ እንደምትችል ተንታኞች በመናገር ላይ ናቸው። ቢል ሮጂዮ ከተንታኞቹ መካከል አንዱ ናቸው። አሜሪካ እና ፈረንሳይ በቀጠናው በጸረ ሽብር ላይ ለሚያደርጉት ዘመቻ ኒጀር ማዕከል ሆናለች። ይህ የሚስተጓጎል ወይም የሚቀንስ ወይም የሚያከትም ከሆነ አሜሪካ በቀጠናው ሌላ የምትጠቀመው መሠረት አይኖራትም። አሜሪካ እስካሁን ጦርዋን ከኒጀር አላስወጣችም። ፔንታገን ግን ከኒጀር ሰራዊት ጋር በመሆን ጸረ ሽብር ዘመቻ ለማድረግ አይሻም። የሪፐብሊካን ፕሬዚዳንታዊ እጩ ተወዳዳሪዎች ትላንት ምሽት ሁለተኛ ክርክራቸውን ለሁለት ሰዓታት ያክል አድርገዋል። የመጀመሪያው ቅድመ ምርጫ ከአራት ወራት ባነሰ ጊዜ ውስጥ ሊደረግ የታቀደ ሲሆን የሕዝብ አስተያየት ውጤቶች እንደሚያሳዩትም በክርክሩ ከተሳተፉት በበለጠ ለመሳተፍ ያልፈቀዱት የቀድሞ ፕሬዚዳንት ዶናልድ ትራምፕ የበለጠ ተቀባይነት አላቸው። ቢሆንም ተፎካካሪዎቹ የድምፅ ሰጪዎችን ትኩረት ለማግኘት ተስፋ አድርገዋል። የአሜሪካ ድምጿ የዋሽንግተን ዲሲ ከፍተኛ ዘጋቢ ካሮላይን ፐርሲቲ የላከችውን ዘገባ እንግድ ወልዴ እንደሚከተል ያቀርበዋል። ሰባቱ የሪፐብሊካን ፕሬዚዳንታዊ እጩዎች ክርክሩን ያደረጉት ካሊፎርኒያ በሚገኘው የሮናልድ ሬገን ቤተ መጻሕፍት ነው። በትናንሽ ጉዳዮች ላይ ለመጨቃጨቅ ጊዜ አልወሰደባቸውም ነበር። አንዱ ከሌላው ልቆ ለመታየት ሲጥሩ ታይተዋል። የስደተኞችን ጉዳይ በተመለከተ የቀድሞው የኒው ጀርሲ አገርገዥ ክሪስ ክሪስቲ ሲናገሩ ከሜክሲኮ ጋር የሚያዋስነውን ድንበር ለመጠበቅ ከድንበር ጥበቃና ጉምሩክ ኃይሉ ጋር አብሮ እንዲሠራ የአገሪቱን ብሔራዊ ዘብ እንደሚያሰማሩ አስታውቀዋል። በአብዛኛው ክርክር ወቅት ቻይና እንደ ጠላት ቀርባለች። የቀድሞው የደቡብ ካሮላይና አገርገዥ ገዥ ኒኪ ሄሊ በበኩላቸው በሜክሲኮ የሚገኙ የአደንዛዥ ጽ ቡድኖችን ለመምታት ልዩ ኃይል እንደሚልኩና ቻይና ፌንትነል የተሰኘውን አደገኛ ሱስ አስያዥ መድኃኒት ወደ አሜሪካ መላክ እስከምታቆም ድረስ ከአገሪቱ ጋር የሚደረገውን የንግድ ልውውጥ እንደሚያቆሙ ተናግረዋል። በባዮቴክ መስክ መዋለ ንዋያቸውን ያዋሉት ቪቬክ ራማስዋሚ ደግሞ ፑቲን አደገኛ ፈላጭ ቆራጭ በመሆናቸው ብቻ ዩክሬን ጥሩ ነች ማለት እንዳልሆነና ይልቁንም ቻይና ዋና ጠላት እንደሆነች ተከራክረዋል። በወታደራዊ ሰፈሮች አካባቢ የቻይና ዜጎች ንብረት እንዳይገዙ ያገደችው የፍሎሪዳ ግዛት አገረገዥ ገዥ ሮን ደ ሳንቴስ ተመሳሳይ እገዳ በመላ አገሪቱ መደረግን እንደሚደግፉ ተናግረዋል። በክርክሩ ያልተሳተፉትና በሕዝብ አስተያየት መለኪያ ግን ከእጩዎቹ ከፊት ረድፍ የሚገኙት የቀድሞው ፕሬዚደንት ዶናልድ ትራምፕ በዲትሮይት ሚችገን በስራ ማቆም አድማ ላይ የሚገኙትን የመኪና አምራች ኩባንያ ሠራተኞች ሲያነጋግሩ ውለዋል። በኤንቢሲ ቴሌቪዥን የተሠራው የሕዝብ አስተያየት መለኪያ እንደሚያሳየው 60 በመቶ የሚሆኑት ሪፐብሊካን ድምፅ ሰጪዎች ዶናልድ ትራምፕን ይደግፋሉ። ከእርሳቸው ቀጥሎ ያለውን ድምፅ ያገኙት ዴሳንቴስ ሲሆኑ፣ ያም 16 በመቶ ብቻ ነው። ዋናው ክርክር ካከተመም በኋላ እጩዎቹ የፖለቲካ ሙግታቸውን አላቆሙም ነበር። የሰሜን ዳኮታ አገር ገዥ ደግ በርገም የባይደን አስተዳደር በቅርቡ ከኢራን ጋር ያደረገውን የእስረኞች ልውውጥ ተችተዋል። እነርሱ አምስት እስረኞች ተመልሶላቸዋል፣ እኛም አምስት እስረኞች ተመለሱልን። ነገር ግን እነርሱ ስድስት ቢሊዮን ዶላር ማግኝተዋል። ያንን ገንዘብ ሽብር ለማስፋፋት ሊጠቀሙበት ይችላሉ። ሀገሪቱ በዓለም መንግሥታዊ ሽብርን የምትደግፍ ትልቁ ሀገር ነች። የቀድሞ ምክትል ፕሬዚደንት ማይክ ፔንስ ደግሞ የቀድሞ አለቃቸውን ተችተዋል። በዓለም ፊት ከፍ ብለን እንድንታይ ካደረግን ላለፉት 50 ዓመታት የአስተዳደራችንና የፓርቲያችን መለያ ከሆነ አጀንዳ ዶናልድ ትራምፕ እየሸሹ ነው። መመቻመችና ማፈግፈግ ይዘዋል። እጩዎቹ ከአንድ ወር ለበለጠ ጊዜ ከክርክር ረፍት ይወስዳሉ። ቀጣዩና ሦስተኛው ዙር ክርክር የሚካሄደው በጥቅምት መጨረሻ በማያሚ ፍሎሪዳ ነው። ይህም ከዋናው ምርጫ ከአንድ ዓመት ባነሰ ጊዜ ውስጥ መሆኑ ነው። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የሚተላለፍላችሁ መሰናዷችን ይቀጥላል። የመጀመሪያውን ምዕራፍ አጠናቀቅን፣ ወደ ሁለተኛው ምዕራፍ ዘገባችን እንሻገር። የመስቀል ደመራ በዓል በትግራይ ክልል መቀለ ከተማ ትላንት ረቡ መስከረም 16 2016 ዓ ም በጮምዓ ተራራ ላይ በድምቀት ተከብሯል። ክልሉም መነሻ ባደረገውና ለሁለት ዓመት በዘለቀው የሰሜን ኢትዮጵያ ጦርነት ተጽዕኖ ሳቢያ ተስተጓጉሎ የቆየው የበዓሉ አከባበር በፕሪቶሪያው ሰላም ስምምነት ከተቋጨ በኋላ ዘንድሮ በድምቀት ተከብሮ ውሏል። ከጦርነት በኋላ ያለ የበዓል አከባበር እንደመሆኑ ለህዝቡ የስነልቦና ግንባታ ድርሻ አለው ሲሉ ተሳታፊ አገልጋዮችና ምዕመናን ለአሜሪካ ድምጽ ተናግረዋል። በሌላ በኩል በዓሉ በክልሉ እየተከበረ ያለው የትግራይ ሰማዕታትን ለመዘከር ሀዘን ለማወጅ በተዘጋጀንበት ጊዜ ውስጥ ነው ሲሉ የጊዜያዊ አስተዳደሩ ፕሬዚዳንት አቶ ጌታቸው ረዳ በቀጣይ ሳምንት በጦርነቱ ህይወታቸው ያለፉ የቀድሞ ተዋጊዎች መርዶ በይፋ እንደሚነገር አስታውቋል። ሙልጌታ ጽባሃ ዝርዝር አለው። እንደ ክርስትና ሃይማኖት አስተምህሮ የመስቀል ደመራ በዓል ለ300 ዓመታት ያህል ተቀብሮ የቆየው ኢየሱስ ክርስቶስ የተሰቀለበት ቅዱስ መስቀል በንግሥት ይለኔ ፍለጋ በተደመረ የዕጣን ጢስ አመልካችነት ስፍራው ተለይቶ ከታወቀ በኋላ በቁፋሮ መገኘቱ የሚታሰብበት ነው። በዓሉ በትግራይ ክልል መቐለ ከተማ በየዓመቱ መስከረም 16 ቀን ምሽት በምስራቃዊ አቅጣጫ በሚገኝ የጮምዓ ተራራ ላይ በድምቀት ይከበራል። ክልሉን መነሻ አደረገው የሰሜን ኢትዮጵያው ጦርነት ምክንያት የጮምዓ ተራራ የመስቀል ደመራ በዓል አከባበር ላለፉት ዓመታት ሳይከበር ታጉለ ቆይቷል። ዘንድሮ ግን ከሶስት ዓመታት በኋላ በደመቀ ሁኔታ ተከብሮ አምሽቷል። ወይዘሮ ፀሐይ ከበደ የተባሉ ተሳታፊ ምዕመን በከተማው በዓሉ እየተከበረ ያለው አንጻራዊ ሰላም ባለበት ሁኔታ እንደሆነ ጠቅሰው ሰላሙ ሙሉ እንዲሆን ተስፋቸው ገልጸዋል። የመስቀል በዓል አይከበርም ነበረምን። ጦርነት አለ፣ ድሮ እንፈራለ ስለሌ አይከበርም አሁን ግን ሰላም ስለሆነ እዚህ ቦታችን መጥተን በ2012 እንዳከበር ነው እየተከበረ ነው። ምኞቴ የሚቀጥለው በሰላም ሁሉን ህዝቡን ተሰብስቦ በደስታ አሁን በሀዘን እየሆነ ነው ግማሹን የሚቀጥለው ግን ደስታ በደስታ የተሞላበት ዓመተ ምሕረት ሁለን ተፈነቀለኝም እንዲመለሱ ቦታቸው ሆነው እንዲያከብሩት ነው የምፈልገው እግዚአብሔርን ፍቃዱን ይሆን ማለት ነው። በደመራው ማግስት የሚከበረው የመስቀል በዓል በመቅለ ከተማ ሰውሒ ንጉሥ በተባለ አካባቢ ዛሬ ሐሙስ መስከረም 17 ቀን 2016 ዓ.ም ተከብሯል ከሶስት ዓመታት መታጎል በኋላ። የከተማዋ አብያተ ክርስቲያናት አገልጋይ ካህናትና የሰንበት ትምህርት ቤት ወጣቶች እንዲሁም ምእመናን በዓሉን በጸሎትና ዝማሬ አክብረው ውለዋል። የመቐለ ሀገር ስብከት የስብከት ወንጌል ኃላፊ መጋቢ ምስጥር ቀሲስ ወልዲያሬድ መብራቱም መስቀል ሰላምና ፍቅር የሚሰበክበት አብይ በዓል እንደሆነ ገልጸዋል። ወገብረ ሰላመ በደመ መስቀሉ ለዘ በሰማይ ወለዘ በምድር የክርስቶስ መስቀል በሰማይም በምድርም ለሁሉም ለተለያዩ ሰላም አደረገ ነው። መስቀል ማለት ሰላም ነው ሰላም ነው። ሰላም ማለት ደግሞ ፍቅር ነው። ፍቅር አንድነት ነው። መስቀል የሚከበረው በመተዛዘን፣ በመረዳዳት፣ ለተራበ ሰው በመካፈል፣ ለወደቀ ሰው በማንሳት፣ ለታሰረ ሰው በመፍታት በዚህ ነው የሚገለጥ የክርስቶስ ፍቅር የክርስቶስ መስቀል። ስለዚህ መጨካከን ካለ ሰው በትክክል የእግዚአብሔርን መንፈስ ማየት ካልተቻለ ግን እንጨካከናለን። የመጨካከናችን ደግሞ ውጤቱ ውድቀት ነው የሆነው ሞት ነው የሆነው ስደት ነው የሆነው መፈናቀል ነው የሆነው ይህ ይብቃ። ይሄ ይውቃ። ከዛሬ ጀምረን ግን ወድሮ ድሮ አባቶቻችን ያስተማሩን ወደ ፍቅርና ወደ አንድነት ተመልሰን አንድ ሆነን ለስራ፣ ለልማት እንድንነሳ ጥሪ ያደርጋል። የጮምዓ መስቀል በዓል አከባበር አስተባባሪ የሆኑት አቶ ዘላለም ታክልቴ በበኩላቸው ከሰላም ስምምነቱ በኋላ በዓሉ በድምቀት እየተከበረ ያለ እንደመሆኑ በጦርነት ለቆየው ማህበረሰብ የስነ ልቦና ግንባታ ድርሻ እንደሚኖረው አመልክተዋል። ምንም እንኳን ሰላሙ ሙሉ በሙሉ የተመለሰ ሳይሆን፣ አሁን ባለው ሰላም ተጠቅመን ያው ህዝባችን ወደነበረበት የስነ ልቦና ገና ለማድረግ አሁን እንደዚህ አይነት የመስቀል ጨማ በዓል ከፍተኛ አስተዋጽኦ አለው። እዚህ ብዙ ሰው ይሰበሰባል እና ያለፈው ችግራችን እንድንረሳ እና ለልማት እንድንነሳሳ፣ ለወደፊቱ ትግራይ ለዳግም መልሶ ግንባታ የሚዘራውን ስራ ደግሞ እንደ ተደርጎ ስለሚወሰድ እንደምታየው አሁን ደግሞ ብዙ ብዛት ያላቸው የውጭ ሀገር ዜጎቹ በዓሉን ለማየት እዚህ ቦታ ተገኝተዋል። በጮማዓ ተራራ የመስቀል ደመራ በዓል አከባበር ላይ የተገኙት የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳም የዘንድሮ የመስቀል በዓል በሰላምና በሐዘን መካከል እየተከበረ እንዳለ ገልጸዋል። በጦርነቱ ህይወታቸው ያለፈውን የቀድሞ ተዋጊዎች ለመዘከር በቀጣይ ሳምንት ክልል አቀፍ ሐዘን እንደሚታወጅ ፕሬዚደንቱ አስታውቀዋል። እዚ ትግራይ ህልውና ንምርግጋጽ ኣብ ዝኸፈሎ መስዋዕትነት የትግራይ ህዝብ ህልውናውን ለማረጋገጥ በከፈለው መስዋዕት በሺዎች የሚቆጠሩ ልጆቻችን ሕይወታቸውን ከፍለዋል። በቀጣይ ሳምንት ለሰማዕታቱና ለትግራይ ህዝብ ክብር የሚመጥን ሐዘን ለማወጅ ተዘጋጅተናል። በዓሉን በሰላምና በሐዘን መካከል ሆነን ነው የምናከብረው። በትግራይ ክልል ደረጃ በአድግራት ከተማ የተከበረው የመስቀል ደመራ በዓል በሌሎችም ልዩ ልዩ ከተሞች በድምቀት ተከብሮ ውሏል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም። አሁን ደግሞ ወደ ትላንትና ምሽት መለስ እንበል። በትላንትናው እለት በአዲስ አበባ የመስቀል ደመራ ስነ ስርዓት ሲከናወን፣ ምእመናንና በዛ ያሉ ጎብኚዎች በስፍራው ተገኝተዋል። የውጭ ጎብኚዎች በሰጡን አስተያየት የአማራ ክልል በቀጠለው ግጭት ምክንያት ለጉብኝት ወደ አካባቢው መሄድ እንዳልቻሉም ተናግረዋል። ችግሮች እንዲፈቱና በኢትዮጵያ ሰላም እንዲሰፍንም መልእክት አስተላልፏል። በስፍራው ተገኝቶ የነበረው ዘጋቢያችን ኬኔዲ አባተ ትላንት በመስቀል አደባባይ ያደረሰን ዘገባ ቀጥሎ ይቀርባል። የ2016 የመስቀል ደመራ በዓል በዚህ በአዲስ አበባ መስቀል አደባባይ እንደተለመደው በከፍተኛ ድምቀት በመከበር ላይ ይገኛል። በርካታ ምእመናን የእምነቱ አባቶች እንዲሁም ፕሬዝደንት ሳለወርቅ ዘውዴን ጨምሮ የመንግስት ባለስልጣናት በዚህ ክብረ በዓል ላይ ተገኝተዋል። የተለያዩ ሃይማኖታዊ ክዋኔዎችም ይገኛሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ባለፈው ጥር ወር ከተከበረው የጥምቀት በዓል በኋላ በተለያዩ የውስጥ ፈተናዎች ውስጥ እያሳለፈች ባለችበት ወቅት ነው የዘንድሮውን የመስቀል ደመራ በዓል የምታከብረው። በሌላ በኩል በኢትዮጵያ ልዩ ልዩ አካባቢዎች በተለይም በአማራ ክልል ካለው ግጭት ጋር በተያያዘ በዋናነት በአማራ ክልል እንደ አስፈላጊነቱ ደግሞ በመላ አገሪቱ የሚተገበር የአስቸኳይ ጊዜ አዋጅ ባለበትም ነው በዓሉ የሚከበረው። አስተያየታቸውን የሰጡን በክብረ በዓሉ ላይ የተገኙ ምእመናንና ጉብኝዎችም የሰላም ጉዳይ ትኩረት ሊሰጠው እንደሚገባ ገልጸዋል። መምህር ዶክተር አካለ ወልድ ተሰማ ባላለሁ። በመንበረ ፓትርያርክ ጠቅላይ ቤተ ክህነት የሕዝብ ግንኙነት የህትመትና ሚዲያ ዋና ክፍል ኃላፊ ነኝ። መስቀል ስንል መድኃኒታችን ኢየሱስ ክርስቶስ እኛ ተሰቅሎ እኛን ያዳነበት አካል ነው። ያ እኛን ያዳነበት አካል መስቀሉ ተለያይተን የነበረውን አንድ ያደረገ፣ ርቀን የነበረውን ያቀረበበት፣ ሞተን የነበረውን ህያዋን እንድንሆን ደሙን ያፈሰሰበት እንግዲህ፣ ቅዱስ ጳውሎስም እንደተናገረ መድኃኒታችን ኢየሱስ ክርስቶስ ጥልን በመስቀሉ ገደለ ብሎ እንደተናገረ ሞጥል የሞተበት መለያየት፣ እርስ በርስ መጠላላት፣ መገፋፋት የሞተበት፣ እንዲሁም በመስቀሉ ለሰው ልጆች ሁሉ ሰላምን አድሏል ብሎ እንደተናገረ ሰላምን ያገኘንበት አንድነት፣ ስምምነት የተሰበከበት ስለሆነ ቅዱስ መስቀሉ የቅዱስ መስቀሉን በዓል ስናከብር ጥላቻን መገፋፋትን፣ ክፉ ነገርን፣ ክፉ ሀሳብን ከህይወት ከማህበረሰብ ማንነት በማራቅ እንደዚሁ ፍቅርን፣ አንድነትን፣ መሰባሰብን፣ ህብረት መፍጠርን ገንዘብ በማድረግ ነው ልናከብር የሚገባል። ስሜ ሚኪያስ ተሾሙ ይባላል። እንደ አንድ ሰንበት ትምህርት ቤት አባልና እንደ ወጣት በዓሉ የሰላም ነው። የምናቀርባቸውም ትርኢቶችም ያንን የሚሰብኩ ናቸው፣ ስለ ሰላም የሚያወሩ ናቸው። አገራችንም፣ ቤተክርስቲያናችንም እንደ አገርም እንደ ቤተ ክርስቲያንም ሳይሆን እንደ ዓለምም ሰላም ያጣንበት ጊዜ ነው እና ሁሉም ሰው ለሰላም ቦታ እንዲሰጥ፣ ዋጋ እንዲሰጥ እመክራለሁ። ስሜ ሬይ ይባላል ከዩናይትድ ስቴትስ ኦፍ አሜሪካን የመጣሁት ይህ ፌስቲቫል የማይታመን ነው። ሰዎች ለሃይማኖታዊ ክዋኔ በፍቅርና በሰላም የሚሰበሰቡበት ነው። ይህን ማየት ልብን ያሞቃል። ለአስር ቀናት ያህል በኢትዮጵያ ቆይተናል። በኦሞ ሸለቆ አካባቢ ያሉ በርካታ ብሔረሰቦችን ጎብኝተናል። አስደሳች ጊዜም አሳልፈናል። በዚህ የመስቀል ደመራ ፌስቲቫል ለመታደም ትናንት ነው የመጣነው። ሌሎች ቦታዎችንም መጎብኘት እንፈልጋለን፣ ነገር ግን ካለው የፖለቲካ ሁኔታ አንጻር እርግጠኞች አይደለንም። ነገ ሐረር እንሄድና ከዛ በኋላ ጎንደር፣ ላሊበላና ሰሜን ተራሮችን የመጎብኘት እቅድ ነበረን። ቱሪዝምን ለማበረታታት ዋናው ጉዳይ ደህንነታችንን ማረጋገጥ መቻል ነው። አሁን ካለው የፖለቲካ ሁኔታ አንጻር ወደ ኢትዮጵያ ለመምጣት መወሰን እንኳን ከባድ ነው። ችግሮቻችሁን ትፈታላችሁ ብለን ተስፋ እናደርጋለን። ዳንጎር ዳንጎርኖፍ እባላለው ከዩናይትድ ስቴትስ ነው የመጣሁት። እንደዚህ ያለ በዓል አይቼ አላውቅም። በእውነት አስደናቂ ነው። ኢትዮጵያ ውስጥ አስር ቀን ያህል ቆይተናል። አብዛኛውን ጊዜያችንን በደቡብ ብሔሮችን ያሳለፍ ነው። በጣም ደስ የሚሉ ባህሎችን አይተናል። ድንቅ አገር ነው። ከዚህ በኋላ ሌላ አስር ቀን እንቆያለን። የውስጥ ችግራችሁን መፍታት ካልቻላችሁ መጓዝ የሚቻልባቸው ጥቂት አካባቢዎች ናቸው። የውስጥ ችግሮች ቢፈቱና እርስ በርስ መዋጋት ቢቀር መልካም ነው። በጣም ድባቡ በእውነት ያው እኔ ለመጀመሪያ ጊዜ አይደለም አሁን አራተኛ ጊዜ ነው እንግዲህ መስቀልን ኢትዮጵያ ውስጥ በማክበሬ እና በጣም ደስ ይላል። በጣም እኔ ውጭ ያልተሰማኝን ነው አሁን እዚ የተሰማኝ ማለት ነው። ማለት ከዚህ ውጭ ያለው ነገር ምናምን ትንሽ ያው የሚሰማው ምናምን ትንሽ ይረብሻል። እውነት ለመናገር ከመጣሁ ስድስት ሳምንቴ ነው ያለው ነገር ትንሽ ስለሚከብድ ወደ ክፍለ ሀገር እንኳ ምናምን አልሄድኩኝም። ግን ይሄንን ቦታ እንደገና አሁን ለአራተኛ ጊዜ እንዲህ ሰው ተሰብስቦ በሰላም በፍቅር ስለማሳልፈው በጣም ውስጤ ያለው ደስታ እግዚአብሔር ተመስገን ነው የምለው። በቃ ተመስገን እና ይሄንን ፍቅራችንን እግዚአብሔር እንደገና እንዲመልስልን እኛም እዛ ካለንበት ሀገር ተሰደን ከምንኖርበት ወደዚህ መተን እንድንኖር አገራችን ሰላም እንዲሆን ጠቅላይ ሚኒስትሩንም ጠይቃለሁ ማለት ነው። እኛ እዛ ያለነው እኔ 27 ዓመት ከሀገሬ ከተሰደድኩኝ፣ ግን እኔ ጀርመን ነው የምኖረው፣ ግን ሁሌ በቃ በልቤ ውስጥ ኢትዮጵያ እንዳጣኋት ሁል ጊዜ እንደናፈቀችኝ እንዳለቀስኩኝ ነው ጀርመን ሀገር የምኖረው። ኢትዮጵያ ሰላም መሆን አለባት። ወተን ስንገባ መፍራት የለብንም። ክፍለ ሀገር ሄደን ስንመጣ መፍራት የለብንም። ሁለት ጊዜ ላሊበላ ለምሳሌ ትኬት ቆርጬ ገንዘቡን እንኳን አላስመለስኩኝም ማለት ነው መሄድ ፈልጌ በቃ ፈራሁኝ። ለምን ለምን ዋሻለሁ? ፈራሁ። የሃይማኖት አባቶችም የመስቀል ደመራ በዓልን ከሀገሪቱ ወቅታዊ ሁኔታ ጋር አዛምደው መልእክት አስተላልፈዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በዛሬው በዓል ላይ ባይታደሙም በተወካያቸው አማካኝነት ስለ አንድነት እንዲሁም ሰብዓዊ መብት እንዲከበር መልእክት አስተላልፈዋል። የፓትርያርኩን መልእክት ያስተላለፉት የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ አብርሃም ናቸው። ጉዟችን አለማረምና፣ እባካችሁ ንስሐ ገብተን በመስቀሉ ቃል ተቀራርበን ተስማምተን ይቅር ይቅር ተባብለን በአንድነት፣ በእኩልነት፣ በሰላምና በፍቅር እንኖር በምድራችን ፍትህ እርት! ይንገስ። ሰብአዊ መብት ይከበር። የተበደለ ይካስ። እግዚአብሔር ይደመጥ። መስቀል ማክበር ማለት ይህ ነው። ከቀኑ 8 ሰዓት አካባቢ የጀመረው የመስቀል ደመራ ክብረ በዓል ከ6000 በላይ የሰንበት ትምህርት ቤት ተማሪዎች ያቀረቡትን መዝሙር ጨምሮ በተለያዩ ሃይማኖታዊ ስነ ስርዓቶች ደምቆ ነው የተከበረው። በስተመጨረሻም ለበዓሉ የተዘጋጀው የደመራ ችቦ በእምነቱ አባቶች መሪነት ተለኩሷል። የጸጥታና ደህንነት የጋራ ግብረ ኃይል ከክብረ በዓሉ በኋላ ባወጣው መግለጫ ዛሬ የተከበሩት የመስቀል ደመራና የመውሊድ በዓላት በሰላም ተጠናቀዋል ብሏል። ለአሜሪካ ድምፅ کنی داواته هادیس اَبابا መከታተል ላይ የምትገኙት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁን የአሜሪካ ድምጽ መሰናዶን ነው። ለእለቱ ወደ ያዝነው ነው የማብቂያ ወይም ደግሞ የመደምደሚያ ጥንቅር ነው የምንሻገረው። ቴክኖሎጂ ነው። ኒውክሌር ፊዥን የቀጣዩ የንጹህ ኃይል አማራጭ እንደሚሆን ተስፋ ፈንጥቋል። ኒውክሌር ፊዥን የኬሚካል አህዶች መሰረት የሆኑትን አተም ብለን የምንጠራቸውን ቅንጣቶች በማዋሀድ የሚፈጠረው ከካርቦን ነጻ የሆነ ኃይል ነው። ይህ ኃይል በቀጣዩ ዘመን ንጹህ የኃይል አማራጭ ምንጭ እንደሚሆን የሳይንሱ ጠበብት ላለፉት አስርተ ዓመታት ተስፋ ሲያደርጉ ቆይተዋል። በአሜሪካ ሲያትል የሚገኝ አንድ ወጣኔ ኩባንያ ታዲያ ይህድን በኒውክሊየር ቪዥን አማካኝነት የሚመነጨውን ኃይል ለሰዎች ጠቀሜታ የሚውልበትን ዘዴ ለማበጀት በመፋጠር ላይ ይገኛል። ፊልድር ኪንግ የላከውን ዘገባ እንግድ ወልዴ እንደሚከተለው አጠናቅሮታል። በአሁኑ ወቅት የኒኩሌር ኃይልን የምናገኘው የጥቃቅን ኬሚካሎች መሰረት የሆኑትን አተም ብለን የምንጠራቸውን በመክፈል ፊዥን ከሚገኝ ኃይል ነው። ይህ ደግሞ አደገኛ ሬዲዮ አክቲቭ እንዲፈጠር ያደርጋል። አተሞቹን ሂሊየም ከተሰኘው ጋዝ ጋር በማዋሃድ ልክ ፀሐይ ላይ እንደሚፈጠረው ኃይል ወይም ኒኩሊየር ፊውዥን ከኒኩሊየር ፊዥን የተለየ መሆኑን ልብ ይሏል። ንጹሕ የሆነና ጉዳት የሌለውን የተትረፈረፈ ኃይል ማምረት ይቻላል። በን ሌቪት ዛፕ ኢነርጂ የተሰኘው ጀማሪ ኩባንያ የምርምር ኃላፊ ናቸው። ፊውዥን የሰው ልጅ ቀጣይ እድገትምርታን ትምህርታን የምናይበት ነው። ኃይሉ ወይም ነዳጁ የተትረፈረፈ ነው። አደገኝነትም የለውም። በተጨማሪም ከካርቦን ነፃ ነው። ይህም ከምድር በሚገኝ ኃይል ላይ ካለን ጥገኝነት ነፃ ያወጣናል። ከፊውዥን የሚገኝ ኃይል በአሁኑ ወቅት ለገበያ የቀረበና የሚገኝ አይደለም። ምክንያቱም የኒውክሌር ኃይልን ለማግኘት አተሞቹን እንደ መክፈል ማዋሃድ ቀላል አይደለም። ይህም በከፊል ምክንያቱ ውህደቱንና ውጤቱን ለማግኘት ከፍተኛ ኃይልና ሙቀት የሚያስፈልግ በመሆኑ ነው። የዛፕ ኤነርጂ ኩባንያው ቤን ሌቪት እንደሚሉት በመሞከር ላይ ያሉት በ1950ዎቹ መጀመሪያ ላይ የነበሩትን የፊውዥን መላምቶች መሰረት አድርገው ነው። ሌቪት ይህን ያብራራሉ። ራሱን አፍኖና ሙቆ ለመቆየት ፕላዝማ ይጠቀማል። ልክ እንደ መብረቅ ከፍተኛ ይል በማስተላለፍ የራሱን የማግኔት ከባቢ ዙሪያ ይፈጥራል። ይህም የራሱን መታፈን በመፍጠር ሙቀትን አክሎ ውህደት እንዲፈጠር ያደርጋል። መስኩ ለአስርት ዓመታት ምርምር የተደረገበት ነው። የኃይል ሚኒስቴር መስሪያ ቤቱ የምርምር ኃላፊ የሆኑት አህመድ ዲያሎ እንደሚሉት ፊውዥን ኢነርጂን በተመለከተ ያለው ዋና ተግዳሮት የሚፈታበት ጊዜ ሩቅ አይሆንም። ሰዎች እንዲያስቡ የሚፈልገው ኃይልን ከፊውዥን ያገኘን ቀን ስለ ኃይል አቅርቦት እጥረት የማንቸገርበት ቀን እንደሚሆን ነው። ሰዎች በዚያ መልክ እንዲረዱት ነው የሚሻውም። የተተረፈረፈ ኃይል ይኖራል። በተወሰኑ የኃይል አቅርቦቶች ላይ ጥገኝ አልሆንም። ከዚህ ተነስተን ሌሎች ችግሮቻችንን ለመፍታት እንሞክራለን። ዛፕ ኢነርጂ ኩባንያ የአሜሪካ የኃይል ሚኒስቴር መስሪያ ቤት የፊውዥን ቴክኖሎጂን በተመለከተ የሙከራ የኃይል ማከፋፈያ እንዲገነቡ ገንዘብ ከመደበላቸው ስምንት ኩባንያዎች አንዱ ነው። የተከበራችሁ አድማጭ ተመልካቾቻችን ለምሽቱ የያዝነው መሰናደው እዚህ ላይ ተጠናቋል። የደንገረመው መሰናደውን በመምራት ኤልያስ አስማረ፣ በቅንብሩ ጽዮን ግርማ፣ በአርቶቱ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን እንሰናበታለን። ጤና Ki gidi yi suwa?